የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኘው የካቲት 1 2014 ዓ ም ዝግጅታችን ጀምረ

ህብረተሰቡ ማውጣቱ ወጥቷል፣ ግን እቃው እና የሚበላው ደግሞ የሚለብሱት አንድ የእግሩን ጫማ ነው ያወጡት። ከባድ መሳሪያ እየተወረወረ ህብረተሰቡ እየሸሸ ነው የወጣው በረሃ። እስካሁን ያልወጡ አለ፣ የወጡም አለ። አሁን ባለው ጦርነት ምክንያት ከአፋር ክልል መፈናቀላቸውን የገለጹ የአካባቢው ነዋሪ ናቸው። በአብይ ርዕስ ዘገባለን። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓት ያለም

ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን አድማጮቻችን። ከዚህ በተረፈ ደግሞ ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ አምስት የጭነት መኪኖች ላይ በተከፈተ ተኩስ ሶስት ሰዎች ሲገደሉ ሌሎች አራት ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለስልጣናት ለአሜሪካ ድምፅ ተናግረዋል።

በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አገረ ስብከት በጋራ በመሆን የራሳቸውን ጠቅላይ ቤተ ክህነት ለማቋቋም መወሰናቸውም ተሰምቷል። እነዚህና ሌሎች ዝግጅቶች በምሽቱ እናስደምጣችኋለን። ጤና ይስጥልን፣ እንደምናምሽታችኋል። ሀብታሙ ስዩም የምሽቱ አስተናጋጃችሁ ነኝ። ብርሃን አይሉ ስርጭቱን ከስቱዲዮ ታቀናብርናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማህበራዊ ድረገጽ ፕሮዲዩሰራችን አበባየው ገበያው ስትሆን፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤ አማሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እንጋብዛለን። አስቀድመን የዓለም ዋና ዋና ዜናዎችን እናሰማችኋለን። ጤና ስጥልኝ፣ እንደምናመሻችው። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ።

በአፍሪካ ቀንድ ድርቅ ሚሊዮኖች ለቸነፈር መጋለጣቸው ተዘገበ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም እንዳመለከተው በአፍሪካ ቀንድ የሚታየው ድርቅ ቁጥሩ 13 ሚሊዮን የሚደርስ ህዝብ ለከባድ ረሃብ ያጋልጣል። ሶማሊያን፣ ኢትዮጵያንና ኬንያን ጨምሮ ክልሉ እንደ አውሮፓውያን የዘመን አቆጣጠር ከ1981 ዓ ም ወዲህ አይቶት የማያውቅ እጅግ ከፍተኛ ድርቅ እየተጋፈጠ ነው ሲል ድርጅቱ በዛሬው ዕለት ባወጣው መግለጫ ይፋ አድርጓል።

በመሆኑም ሊከተል የሚችለውን እጅግ የከፋ ሰብአዊ ቀውስ ለመመከት አፋጣኝ እርዳታ እንዲደረግ ጥሪ ያሰምተዋል። ድርቁ በደቡብና በደቡብ ምስራቅ ኢትዮጵያ፣ በደቡብ ምስራቅና ሰሜናዊ ኬንያ እንዲሁም በደቡብ መካከለኛው ሶማሊያ የአርብቶ አደርና አርሶ አደር ማህበረሰቦችን እየጎዳ ነው ብሏል። በክልሉ ያለው የተመጣጠነ የምግብ እጥረትም መጠን ከፍተኛ መሆኑን ያመለከተው የዓለሙ የምግብ ፕሮግራም

ቁጥራቸው 4.5 ሚሊዮን ለሚደርስ ሰዎች አስቸኳይ ምግብ እርዳታ ለማድረስና የከፋ የአየር ንብረት የሚያስከትላቸውን አደጋዎች የበለጠ መቋቋም እንዲችሉ ለመርዳት የ327 ሚሊዮን ዶላር እርዳታ እንደሚያስፈልገው አስታውቀዋል። ለሶስት ተከታታይ ጊዜያት የበልግ ዝናም ባለመዝነቡ የሰብል ምርት ማውደሙንና ባልተለመደ መልኩም ከፍተኛ መጠን ያለ የእንስሳት ሞት ማስከተሉን ደብሊው ኤፍ ፒ በመግለጫው አመልክቷል።

የውሃና የግጦሽ መሬት እጥረት ቤተሰቦች ቀያቸውን ለቀው እንዲኮበልሉ እያስገድድና በማኅበረሰቦች መካከልም ግጭት እንዲባባስ ምክንያት እየሆነ ነው ብሏል። በሚቀጥሉ ትራቶች የሚጠበቀው ከአማካኝ በታች የሆነ ዝናብ መጠን ሁኔታው ከዚህም የከፋ እንዲሆን ያደርጋል የሚል ስጋት አሳድረዋል።

ሌሎችም አልፎ አልፎ የኃይል ግጭቶች በሚታዩበት በዚህ ክልል ተባብሶ ሊቀጥል የሚችለው አደጋ ያሳደረባቸውን ስጋት አመልክተዋል። የተባበሩት መንግስታት የህፃናት ድርጅት ባለፈው ወር መገባደጃ እንዳስታወቀው በኢትዮጵያ ብቻ ከስድስት ሚሊዮን በላይ ሰዎች በመጪው የመጋቢት ወር አጋማሽ አስቸኳይ ሰብዊ እርዳታ ያስፈልጋቸዋል ተብሎ ይጠበቃል። በጎርቤት ሶማሊያ ደግሞ ቁጥሩ ከሰባት ሚሊዮን በላይ የሚሆን ህዝብ አስቸኳይ እርዳታ እንደሚሻ የሶማሊያው መንግስታዊ ያልሆነ ድርጅት ህብረት አስታውቋል።

በትላንትና ውለት ወደ አማራና ትግራይ ክልል ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ በሴቶችና ህጻናት ላይ የደረሰውን ጉዳት ከተመለከቱ በኋላ የመንግስታቱ ድርጅት በሴቶች ላይ የሚደርሱት ጥቃቶችን አስመልክቶ የሚታገሰው ምንም ነገር የለም ሲሉ ተናግረዋል። የከፍተኛ ኃላፊዋን ጉብኝት አስመልክቶ ማምሻውን መግለጫ ያወጡት የድርጅቱ ዋና ቃል አቀባይ ፈረሃን ሀቅ ጉብኝቱ እንደሚቀጥል ጠቁመዋል። የደን ገረመው።

ዝርዝሩን ይዛለች፣ እንደሚከትለው ታቀርበዋለች። በሰሜን ኢትዮጵያ በጉብኝት ላይ የሚገኙት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ሙሐመድ

የተባበሩት መንግስታት ድርጅት በጾታዊ ጥቃት ላይ ዜሮ ቶሎራንስ ወይም ምንም አይነት መቻቻል የለም ሲሉ ማሳሰባቸውን የድርጅቱ ዋና ቃል አቀባይ ፍርሃን ሀቅ በትላንትናው እለት አስታወቁ። ምክትል ዋና ጸሐፊዋ ይህንን ያሉት በትላንትናው እለት በኮምቦልቻ በግጭቱ ምክንያት ጉዳት የደረሰባቸውን ህጻናትና ሴቶች ከጎበኙ በኋላ ሲሆን በዛ ባሉ ጤና ተቋማት፣ ትምህርት ቤቶችና በግብርናው ዘርፍ ላይ የተፈጸሙ ጉዳቶችና የንብረት ውድመቶችንም ጎብኝተዋል። ምክትል ዋና ጸሐፊዋ የጦርነቱ ሰለባ ለሆኑት

አብሮ መሆናቸውን ያስታወቁ ሲሆን የመንግስታቱ ድርጅት በኢትዮጵያ ዘላቂ ሰላም እንዲመጣ ጥረቱ እንደሚቀጥልም አስታውቋል። የመንግስታቱ ድርጅት ጥቃት ለደረሰባቸው ሴቶች አካላዊና ስነ ንቦናዊ ድጋፍን ለማድረግ መፍትሄ መፈለጉን ይቀጥላልም ብለዋል። ምክትል ዋና ጸሐፊዋ ከኮምቦልቻ በለቀቁበት ሰዓት በግጭቱ ምክንያት የሰላም ዋጋዋ ከፍተኛ መሆኑ የማይጠረጠር ነው ሲሉ ኢትዮጵያውያን ሰላማቸው እንዲመለስ ማገዝ አለብን ብለዋል። ከዚህ በተጨማሪም መሪዎች ሴቶችን በ

ተሀድሶና መልሶ ማቋቋም ጥረቶች ውስጥ እንዲያሳትፉም ጥሪ አድርጓል። ትላንት ማምሻውን ወደ መቀሌ ያመሩት ምክትል ዋና ጸሐፊዋ በዛም ከክልሉ ፕሬዝዳንት ጋር የተገናኙ ሲሆን በተባበሩት መንግስታት ድርጅት ድጋፍ የሚደረግለትን የመቀሌ አይደር ሆስፒታል ውስጥ ለተደፈሩ ሴቶች ሁለንተናዊ ድጋፍ የሚያደርገውን ማዕከል ጎብኝተዋል። በቀጣይም ወደ አፋርና ሶማሌ ክልሎች እንደሚጓዙም የድርጅቱ ቃል አቀባይ ፍርሃን ሀቅ አስታውቀዋል።

የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሩሲያና ዩክሬን ውጥረት ላይ ከፕሬዚዳንት ቮሎድሚር ዘለንስኪ ጋር ለመምከር ዛሬ ማክሰኞ ወደ ዩክሬን አቅንተዋል። ማክሮን ትላንት ሰኞ በተመሳሳይ ጉዳይ ከሩሲያው ፕሬዚዳንት ፑቲን ጋር ሞስኮ ላይ ለሰዓታት ተነጋግረዋል። በሌላም በኩል የዩናይትድ ስቴትሱ ፕሬዚዳንት በሩሲያና ዩክሬን ውጥረት ላይ ለመምከር ከአዲሶች ጀርመን ቻንስለር ጋር ትላንት ሰኞ በዋይት ሀውስ ተገናኝተው ተነጋግረዋል። አድማጮች በርዕሱ ላይ የተጠናቀረውን ዘገባ በመጽሔት ክፍለ ጊዜ እናቀርባለን።

አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው።

የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ማምሻው ላይ መስሪያ ቤታቸው በባህር ደህንነትና በሳይበር ደህንነት ላይ በባህርና በሳይበር ደህንነት ላይ ያሉ ትብብሮችን ለማሳደግ ኳድ በሚል አጽሕሮት በሚታወቀው የአራቱ ሀገሮች ዩናይትድ ስቴትስ፣ ህንድ፣ ጃፓንና አውስትራሊያ ሚኒስትሮች ስብሰባዎች ላይ ለመካፈል ወደዚያ ማቅናታቸው ተዘገበ። የውጭ ጉዳይ ሚኒስትሩ በተጨማሪም በኢንዶ ፓሲፊክ ክልል ውስጥ በሀይልና በማስገደድ የሚፈጸሙ ድርጊቶችን ለመመከት በታለመ ስነስርዓት የሚሳትፋሉ።

ብሊንከን አውስትራሊያን ሲጎበኙ ባለፈው መስከረም በዩናይት ስቴትስ በአውስትራሊያና በእንግሊዝ መካከል የተደረሰውን የሶስትዮሽ የደህንነት አጋርነት የሚል ስያሜ የተሰጠው ስምምነት ይፋ ከተደረገ ወዲህ የአሁኑ የመጀመሪያቸው ነው። ስምምነቱ ጂ ሰባት በመባል የሚታወቁት ሰባቱ ሀያላን ሀገሮች አባል ላልሆነችው አውስትራሊያ በኒውክሊየር የሚንቀሳቀሱ የባህር ሰጓጅ መርከቦችን ለመገንባት የተደረሰውን ያካተተ ነው። ይህም በክልሉ የቻይናን ወታደራዊ መስፋፋት

ለመከላከል የተጠናከረ መከላከያ አካል ተደርጎ ተነግሯል። በታይዋን አነስተኛው ድምፅ መስጠት የሚያስችል ዕድሜ ወደ 18 ዓመት ዝቅ እንዲል የተያዘ እንቅስቃሴ ቀጥሏል። እድሜያቸው 18 ዓመት የሞላ ታይዋናውያን ራሳቸውን ችለው ሊኖሩ ትዳር ሊመሰርቱ አልያም ቢከሰሱ አዋቂዎች በሚበየኑበት የሕግ አግባብ ፍርድ ቤት ቀርበው ሊጠየቁና ለውትድርና ድርና አገልግሎት ሊጠሩ ጭምር ይችላሉ።

ይሁንና በፕሬዝዳንታዊና የህግ አውጪዎች ምርጫ ድምፅ መስጠት ግን አይችሉም። ለዓመታት ውይይት ቢደረግበትም አስራ ስምንት ዓመት የሞላቸውን ወጣቶች መብት ለማስከበር የተቀየሰው ጥረት ግን በእጅጉ በማዝገሙ ዲሞክራሲያዊ ስርዓት ከመጣ ከሩብ ምዕተ ዓመታት በኋላም በታይዋን በብሔራዊ ደረጃ ድምፅ መስጠት የሚያስችለው እድሜ ከሃያ ዓመት ዝቅ ሳይል ቀርቷል።

እንደ አውሮፓውያን የዘመን አቆጣጠር ከ2017 ጀምሮ ዕድሜያቸው 18 ና ከዚያ በላይ የሆኑ የታይዋን ዜጎች በብሔራዊ ደረጃ በሚካሄዱ ህዝበ ውሳኔዎች ድምፅ መስጠት ይችላሉ በተጨማሪም በ2023 ዓ ም 18 ዓመት የሞላው የታይዋን ወጣት በዕድሜ ውርከን እንደ አዋቂ መቆጠር ይጀምራል ተብሏል የባንክ ብድር የማግኘት ክሬዲት ካርድ የመጠቀም ና የኪራይ ውል የመፈጸም መብት ስለሚያጎናጽፍ ራስን በራስ የማስተዳደር የፋይናንስ ነጻነት መብት የሚያጎናጽፍ በር ይከፈትላቸዋል ነው የተባለው

በአንጻሩም ፕሬዚዳንታቸውንና ተወካዮቻቸውን መምረጥ ይችሉ እንደሆን መደረግ ያለበት ህገ መንግስታዊ ማሻሻ ዋና ዋና የሚባሉት መሰናክሎች ማለፍ በመቻል ያለመቻሉ ይወሰናል ተብለዋል። ለዚህም እንደ ብርቱ ፈተና ከሚታዩት ውስጥ አሁንም የ18ና 19 ዓመት ዕድሜ ያላቸውን ወጣቶች በፖለቲካ እንዳልበሰሉ ጨቅላ አድርገው የሚመለከቱ ወግ አጥባቂ የማኅበራዊ አመለካከቶች ናቸው።

በመሆኑም ጥረቱ ታይዋንን ጨምሮ በመላው ቻይና የሚንቀሳቀሰውና በታይዋንም ትልቁ የሆነው ኮመንቴ ወይም የቻይና ብሔራዊ ፓርቲ በመባል ከሚታወቀው ፓርቲ ተቃውሞ ገጥሞታል። የማሻሻያ ሕጉ ደጋፊዎች በበኩላቸው ሁለቱም በወጣት መራጮች ዘንድ ከፍተኛ ድጋፍ ያላቸው ገዢው መሐል ግራ ዘመም ዲሞክራሲያዊ ህዝቦች ፓርቲና የመሐል ግራ ዘመሙ አዲሱ ፓወር ፓርቲ እንዲሁም ማዕከላዊው የታይዋን ህዝቦች ፓርቲ ናቸው። ታይዋን ድምፅ መስጠት የሚያስችለውን ዕድሜ ዝቅ ለማድረግ ያለው የህዝብ ድጋፍ ውጤት

በአመዛኙ የፓርቲ መስመሮችን የተከተለ ነው።

የፕሬዚዳንት ጆ ባይደን ከፍተኛ የሳይንስ አማካሪ በሰራተኞቻቸው ላይ አሳይተዋል በተባሉ ክብራቸውን ዝቅ የማድረግ ያልተገባ አቀራረብ የቀረበባቸውን ቅሬታ ተከትሎ በትላንትና ዕለት ስራቸውን ለቀቁ። የሳይንስና ቴክኖሎጂ ፖሊሲ ጽህፈት ቤት ዲሬክተር የነበሩት ኤሪክ ላንደር ለበታች ሰራተኞቻቸው አሳይተዋል ያሉትን አያያዝ የተመለከተ ቅሬታ የውስጥ ግምገማ ትኩረት ሆኖ ቆይቷል። የተባለው ግምገማ በትላንትና ዕለት በመጀመሪያ ፖለቲኮ በተባለው ጋዜጣ ላይ ዘገባ የቀረበበት ሲሆን

ቆይቶም የዋይት ሀውሷ የፕሬስ ጽህፈት ቤት ኃላፊ ጄን ሳኪ ትክክለኝነቱን አረጋግጠው ተናግረው ነበር። ላንደር ለባይደን ባቀረቡት የስራ መልቀቂያ ደብዳቤ ከዚህ ቀደም አብረውኝ የሰሩትንም ሆነ አሁንም ስራ ላይ ያሉ የስራ ባልደረቦችን በማነጋገርበት ወቅት ባደረስኩባቸው ጉዳት በእጅጉ አዝኛለሁ፣ ተጸጽቻለሁ ነበር ያሉት

አንዳንድ ጊዜ የሚፈታተንና ትችት ባዘላ አቀራረባቸው ራሳቸውንም ባልደረቦቻቸውንም ለመግፋት ይጥሩ እንደነበር በመጥቀስ የተናገርኳቸው ነገሮችና የተናገርኩባቸው መንገዶች አንዳንድ ጊዜ ከመስመር ያለፉ እናም የሌሎችን ክብር ያጎደሉ ነበሩ ሲሉ የቀረቡባቸውን ቅሬታዎች አምነው ተቀብለዋል።

በላንደር ላይ የቀረቡት ውንጀላዎች የአንዳንዶችን ስሜት በጥልቅ መንካታቸው አልቀረም። ለዚህም ምክንያቱ ባይደን ወደ ስልጣን ሲመጡ በአስተዳደራቸው አባላት መካከል ሊታይ የሚችል ማንኛውንም አይነት ንቀት የተንጸባረቀበት አቀራረብ ላይ ጠንከር ያለ እርምጃ ለመውሰድ እና የቀድሞ ፕሬዚዳንት ዶናልድ ትራምፕ ያሳዩት ከነበረው አጉል የሚሰኝ አቀራረብና አጸያፊ የተባለ አነጋገር የተለየ ሁኔታ ለመፍጠር ቃል በመግባታቸው ነው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ

አሉላ አበበን፣ ለዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 1 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በኩል ማዳመጥ ይቻላል። አሁን ወደ ዕለቱ አበይት ዘገባችን እንለፍ።

የህዋት ኃይሎች በአፋር ኪልበቲ ረሱ ዞን ከፈቱት በተባለ ጦርነት ተቆርጠው ወደ ሰላማዊ ቀጠና መዝለቅ ያልቻሉ ከ150 ሺህ በላይ ሰዎች ያሉበትን አሁናዊ መረጃ ማግኘት ባለመቻላቸው ስጋት እንደገባቸው ነዋሪዎች እየገለጹ ነው። የአፋር ብሔራዊ ክልላዊ መንግሥት የዛሬ ሶስት ቀን በወጣው መግለጫ የኢትዮ ጅቡቲ የባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ 10 2014 ዓ ም ጀምሮ በኪልበቲ ረሱ ዞን የህዋት ኃይሎች ጦርነት መክፈታቸውን ዘርዝረዋል።

መግለጫው በአምስት ወረዳዎችና አንድ የከተማ አስተዳደር ላይ ኃይሎቹ ከፍተውታል ባለው ጦርነት ከሦስት መቶ ሺህ በላይ ሰዎች መፈናቀላቸውን አስታውቋል። መስፍን አራጌ

ተፈናቅለው ወደ አጎራባች ከተሞች እና ቀበሌዎች ከወጡት ሰዎች መካከል አቶ መሐመድ አህመድ አንዱ ናቸው። በጦርነቱ ምክንያት ቤተሰባቸውን ጥሎ መሰደዳቸውን ይናገራሉ። ህብረተሰቡ ማውጣቱ ወጥቷል፣ ግን እቃው እና የሚበላውም ደግሞ የሚለብሱት አንድ የእግሩን ጫማ ነው ወጡ። ከባድ መሳሪያ እየተወረወረ ህብረተሰቡ እየሸሸ ነው የወጣው በበረሃ እስካሁን ያልወጡ አለ፣ የወጡም አለ፣ ህጻኖቹም አለ በመንገድ

የወለዱት ሴቶችም አለ። መሄድም ያልችሉ እስካሁን በእግሩ እስካሁን የሚያጋዙት ሽማግሌዎችም አለ። ደግሞ ሚንገዱን ሲቆረጥ በጠራራ አድርጎ የወጡት አለ። ጉልበት ያለው ይወጡዋል፣ ጉልበት የሌለው አልወጡም። እስካሁን እዛ ጠራራ ላይ ርቦት ነው ያለ። እስከ ሰመራ የተሻገረውን የስደት ቆይታቸውን ፈታኝ ሲሉ የሚገልጹት አቶ መሐመድ በመንገዳቸው አሳዛኝ ሲሉ የገለጹት ሰብአዊ ቀውስ እንዳጋጠማቸውም ጠቁመዋል። ከበዓላ ተፈናቅሎ ወደ ረብት ገባ መጀመሪያ። ከዛ ከበዓላ ላይ

ያለው ግንባሩ ላይ ከባድ መሳሪያ ሲተኮስ እኛ ሀይሉን ስፈናቀል ቀጥቱ መጥቶ ረብቲ ገቡ። እነሱ ረብቲ ላይ ተወርነት ሲከፈት ደግሞ ወደ አፍዴራ ተገሰገሰ። አፍዴራ ረብቲ መካከል አራት መቶ ምናምን ኪሎ ሜትር ነው። ውሃ የለም። መንገድ ላይ በረሃ ነው። አንድ እዛ ዛፉን እንኳን አታገኘ

ሜዳ የቻሉት ሰመራ ገብቷል። አሁን ሰመራ ላይ ያሉታሉ። ሎጊያም አለ አፍዴራም አለ። ከአፍዴራ ረፍ ብለ ሰራባ የምትባል ቦታ አለ። በቃ እንደዛ ብሎ ተከፋፍሎ ነው ያለው ህብረተሰብ። እኔ አሁን ሰመራ ናይ ሰመራ መጥቼ ሰመራ ላይ ነው ያለ ሰመራ ከምቢ ላይ ተሰብስበ ምናሉ። ሎጊያም ምዚ ደግሞ ዝም ብሎ ወንክና ቦታን አቶ በዛ በረንዳ ላይ የሚያድሩታል። ከፍተኛ የፌዴራል መንግስት ባለስልጣናት በሀገር ውስጥ የመገናኛ ብዙሀን አፋር ውስጥ አሳሳቢ ችግር እንደሌለ አድርገው መግለጫ ሰጥተዋል የሚሉት ደግሞ

በሰመራ ዩኒቨርሲቲ መምህርና ለተፈናቃዮቹ ሰብአዊ እርዳታ ለማድረስ በበጎ ፈቃደኝነት የሚያገለግሉት መሐመድ አህመድ ናቸው።

አፋር በኩል ያለው ችግር ብዙም እንዳልሆነ ና ያን ያክል አደጋ ነገር እንደሌለ ወያኔ የተቆጣጠራቸው ቦታዎች የሉም ብሎ ዘገባ መስራት ትናንትናም ጭምር በተመሳሳይ ቶን የለቀው ነገር በጣም ህዝቡን አሳዝነዋል። የክልሉ መንግስት አሁናዊ መረጃ እንደሚያመለክተው ከመጋሌ የራፕቲ አብአላ በረሃሌ ና ኩነባ ወረዳዎች ከሶስት መቶ ሺህ በላይ ሰዎች ተፈናቅለዋል። በቅርቡ ደግሞ ነዋሪዎች ከዳሎላ አካባቢ መፈናቀል መጀመራቸውን የጠቆሙት አቶ መሀመድ ወደ ሶስት መቶ ሺህ ህዝብ ነው የተፈናቀለው ና ከነዛ ውስጥ

ደግሞ ወደ መቶ ሀምሳ ሺህ እና ከዛ በላይ የሆነ ህዝብ በነገራችን ላይ መንገድ ተዘግቶባቸው እርዳታ የሚገባባቸው በት ቦታ ሳይኖር ምናልባት ብደረስባቸው በሄሊኮፕተር ይቻል ወይ አላል ወይ የሚለው ወይም በኤርትራ መንግስት ጋር ተነጋግሮ በዛ በኩል እርዳታ ሊገባላቸው ይችላል የሚለው ነገር ካልሆነ በስተቀር አስራ አምስት ቀናቸው ነው ከተዘጉ የኩናባ ግማሽ፣ የባራህሌ፣ የመጋሌ፣ የአበዓላ ግማሽ፣ እነዚህ ህዝቦች ሙሉ በሙሉ በተለይ የዚህ አበዓላ በኩል ባለው

ወደ ወር ይዘልቃል። የኩነባና ግማሽ፣ በራህለ በዚህ በመጋሌ በኩል ያለው ግን አስራ አምስት ቀናቸው ምንም ነገር እርዳታ ሳያገኙ ደግሞ ከቤታቸው ሙሉ በሙሉ ተፈናቅለዋል። ምክንያቱም የሚተኮሱ መሳሪያዎች ቦታም፣ ጊዜም ሰዓት አይመርጥም፣ በተከታታይ ነው። ህዝቡ ምንም በእጃቸው ምንም ነገር ሳይይዙ ነው። በዛ ላይ ከፍተኛ ሙቀት ያለበት አካባቢ ነው። ቦታ በነገራችን ላይ ለአንድ አመት ከምናምን ጦርነቱ ከተጀመረ ጀምሮ በቦታው ላይ የመብራት የባንክ

የስልክ አገልግሎት የለም። ምን ሁኔታ ላይ ያሉ ብለን ለመጠየቁ እንኳን ስልክ አገልግሎት ስለሌለ በቴክስት ይሰራል። አንዳንድ ቦታ ላይ ቴክስት ነው የምናገኘው ትንሽ መረጃ። የተፈናቀሉት ሰዎች የት የት አርፈው ይሆኑ? በአፍዴራ በኩል ወጡ የተወሰኑ። እስከ አስር ሺህ የሚገመቱ ህዝቦች አሁን በአፍዴራና ስልሳ የሚባል አካባቢዎች ነው

ያሉት ከዛ ወጪ ያሉ ህዝቦች የት እንዳለ ማንም እርግጠኛ አይደለም። ተቆርጠው ለቀሩትና ምንም አይነት ሰብአዊ እርዳታ ላልደረሳቸው ሰዎች አማራጮችን በማየት መንግስት እንዲደርስላቸው ጠይቀዋል። አካባቢው በጣም ተራራማ ነውና በየሸለቀውና በየተራራው ለሽሽት የወጡ ከዛ በኋላ በእነሱ ቁጥጥር ስለዋለ ቦታው ውሃ እንኳን ሊያገኘው በማይችሉበት ሁኔታ እዛ ተራራ ላይ ነው ያሉ። ምንም ነገር በእጃቸው ላይ የለም በአሁኑ ሰዓት እና እነዛ ህዝቦች ተዘግተዋል። ሙሉ በሙሉ እርዳታ የሚገባበት መንገድም የለም። ተፈናቃ

ቹ በውስብስብ አካላዊና ስነ ልቦናዊ ችግር ውስጥ መውደቃቸውን አቶ መሐመድ ጠቁሞ በተለይ በሴቶች ላይ የደረሰውን ጫና የከፋ ብለውታል።

ከቦታ በተነገረኝ መሰረት ወደ አርባ ሴቶች መንገድ ላይ እንደወለዱ ከእነሱ ውስጥ በህይወት የተገኙት ሀያዎቹ ብቻ ናቸው። እናት ነው ህጻናቱ ህጻናቱ ህጻናቱ ያልተገኙ እናቶችም አሉ። በአጭር ጊዜ ውስጥ መንግስት መፍትሄ አስቀምጠው ህዝቡን መታደግ ካልቻለ በጦርነቱ በመፈናቀል በምግብና መድኃኒት እጥረት የበርካታ ንጹሐን ህይወት ሊጠፋ ይችላል ሲሉ አሳስበዋል። ህዝቡ አሁንም እየተፈናቀለ ነው። የሆነ ቦታ ላይ እነሱን ማስቆም ካልተቻለ ህዝቡ አሁን ድንበር ደርሷል። ባገኘሁት መረጃ መሰረት

ያስቀጠለ ስራ አሁን ክልል አስቀምጣለች ድንበር ላይ ህዝቡ ወደዛ እንዳያልፍ። አየህ ልክ እዛ ስደርሱ ምን ይሆናሉ ነው ጥያቄው። አሁኑ ቢያንስ መፈናቀሉ የሆነ ቦታ ላይ ህዝቡ ስቴብል መሆን ቢችል ኑሮ መረጋጋት እና መቆየት ቢችል፣ ያኔ ስለ እርዳታ ምናምን ማሰብ እንችላለን። ጦርነቱ ካስከተለው ስነልቦናዊ ጫናና አካላዊ ጉዳት ባሻገር ምንም አይነት እርዳታ አለማግኘታቸው ተፈናቃዮችን ለጤና መቃወስ እየዳረጋቸው ነው የሚሉት ደግሞ የአበዓላው ተፈናቃይ አቶ መሀመድ ናቸው።

እኛ ወላሂ እርዳታ ድጋፍ አላገኘንም። በዛኛው በሰመራ በኩል ትናንትና ትንሽ ጭኖ ና ወጥቶ መስሪያ ተሰጥቶለታል። በሰብአዊ ተራድኦ ስራው ላይ በበጎ ፈቃደኝነት እያገለገሉ የሚገኙት የሰመራ ዩኒቨርሲቲ መምህሩ አቶ መሀመድም ለተሽከርካሪ ቅርብ በሆኑ አካባቢዎች ተጠልለው ና በተለያዩ ግለሰብ ቤቶች ተጠግተው ለሚኖሩ ተፈናቃዮች የሚቀርበው እርዳታ በቂ አይደለም ባይ ናቸው። አሁን የተወሰነ እርዳታ እያገኙ ያሉት እዚህ ስልሳ ያልኩ አፍዴራ ያሉት

not uh -huh.

በራህ ላይ በኩል በታች ሐመደላ የሚባል ቦታ አለ። እነዚህ ቦታዎች ላይ የተወሰነ ቢያንስ መኪና ይደርስባቸዋል። የተወሰነ በቀንም ለአንድ ቀንም ለሁለት ቀን የሚበሉት ነገር ቢያንስ ያገኛል። የአሜሪካ ድምጽ ሬዲዮ ከአፋር ክልል መንግስት ኮሚኒኬሽን አገልግሎት በአባላ በኩል እንደ አዲስ የተቀሰቀሰውን ጦርነት አስመልክቶ በነዋሪዎች በኩል ለሚሰነዘሩ ቅሬታዎች ምላሽ እንዲሰጠን ተደጋጋሚ ሙከራ አድርገን አልተሳካልንም። ይሁን እንጂ ቢሮ በማህበራዊ ትስስር ገጹ ከሶስት ቀናት በፊት ባወጣው መግለጫ

የህወሓት ኃይሎች የኢትዮ ጅቡቲ ባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ 10 2014 ዓ.ም ጀምሮ በኪልበቲ ረሱ ዞን ጦርነት መክፈታቸውን ዘርዝረዋል። ጦርነቱ አሁንም እንደቀጠለ መሆኑን ጠቅሰዋል። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወሓት

አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በአካባቢው የአገረሸውን ጦርነት አስመልክቶ የአሜሪካንን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ ዋቢ ያደረገው የአሜሪካ ድምፅ ሬዲዮ አፋር ውስጥ ያለው ውጊያ አገሬን ያሳስባታል ማለታቸውን ጠቅሶ ከቀናት በፊት ዘግቦ ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጊ

በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባን ነው የትንታኔው መጽሔት ይቀጥላል። በትንታኔው መጀመሪያ የምናወራው ምን የምናመራው ወደ ደቡብ ክልል ነው።

ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ አምስት የጭነት መኪኖች ላይ በተከፈተ ተኩስ ሦስት ሰዎች ሲገደሉ ሌሎች አራት ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለሥልጣናት ለአሜሪካ ድምፅ ተናግረዋል። ጥቃቱ የተፈጸመበት በምዕራብ ጉጂ ዞን የገላና ወረዳ አስተዳደር በበኩሉ ጥቃቱ የጥቃቱ አድራሾች ኦነግ ሸኔ የሚሏቸው የታጠቀ ሽማቂ ቡድን አባላት መሆናቸውን ገልጸዋል።

በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና መንግስት ኦነግ ሸኔ ሲል የሚጠራው ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን አስተያየትን ለማካተት ያደረግነው ጥረት ግን አልተሳካም። በሌላ በኩል የኦሮሚያ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ መንግስትን ተጠያቂ አድርገዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያደረሰንን ዘገባ በመቀጠል እናሰማችሁ።

ከሁሉም ቀድሞ በመጓዝ ላይ የነበረው ተሽከርካሪ ሹፌር ነኝ ያለው ወጣት ወገን አሸናፊ ስለ ጥቃቱ ተናግሯል። ከዲላ ተነሽ ወደ አማሮ እየድን ነበር። እየድን እያለ ነው ጥቃት የደረሰብን። ጌርሳ መግቢያ አካባቢ ስንደርስ ብቅ ጥልቅ ወይም መከራ ዳገት የሚባልበት አካባቢ ላይ ነው ጥቃት የደረሰብን። ሁለት ፌሳር ሶስት አይሱዚዎች ነበሩ። እዛ ቦታ ላይ ነው ከላይ ዳገት ከሆነበት ቦታ ላይ ወደታች ጥቃት የደረሰብን። ተኩስ ተከፈተብን። መሀል ላይ ከነበረው ሹፌሩን አሯርጠው

ወደ ጫካ በገባበት ገደሉ። ያ እኛም ግማሹ ማምለቅ በሚችልበት አቅጣጫ ምሮ ችል ከጥቃቱ የተረፈበትንም አጋጣሚ ገልጧል። እኔ ከፊት ነበርኩኝ

የዛሬ ወር ጥቃት ደርሶብን ነበር። እና በዛ አካባቢ ማንም ሲያስቆማችሁ ቁሙ የሚባል መረጃ ነበር የደረሰ። ከማምለጥ የምትሞክሩ ከሆነ ጥቃት ይደርስባቸዋል መቆም አለባችሁ ነበር የተባለው። ከዛን ቆምን። በቆምንበት ነበር አሁንም ጥቃት የደረሰብን። በፊት ልጆች ለማምለጥ ሲሞክሩ ጥቃት ደርሷል። አሁን ደግሞ መቆም ስለነበረባችሁ ተብሎ ስለተነገረ ስንቆምን ጥቃት ያደረሱብን። እኔ ከፊት ለፊት ነበርኩ። በመሀል የነበረውን ልጅ ብቻ ትኩረት አድርጎ መሳሪያ እየተኮሱበት ወደ ጫካ ቀባው ላይ ሲሄዱ እኔ በቆምኩበት ተንበርኩ።

ሲወጀን፣ ተፈጸመ ያለው የሰብአዊ ግድያና የደረሰውን ጉዳት አስረድቷል። ከአንድም መኪና የተገኘ ንብረት የለም፣ ሁሉም ተዘርፏል። መኪናዎችም በጥይት የተመቱ አሉ፣ መስታዎች ተሰባብሯል። ሶስት ሰው ሞተ። ሶስት ሰው ያለውብና ቃት በከፈቱበት ቦታ ነው። ሹፌሩን አንድ ወይኒ ቤት ገና ወጥቶ ስድስት ዓመት በኛ ተፈቶ ወደ ቤተሰቦቹ ጋር እየመጣ የነበረ ነበር። እሱን ገደሉ። በጥይት ተመትቶ ነበረ የመትረፍ አድቫንቴጅ እያለው የሚደርስ ሰው ስላልነበረ በድንጋይ ነገደሉ። ሶስተኛው ረዳት ነበረ እንደዚያው።

ሰዎች ተቀበሉ። ከዛ ውጭ በጥይት የተመጡ ሶሬ ጤና ጣቢያ አንድ ሄዳ አለ እኛ ጋር አሁን ወደ ከአማሮ መጥተው ደርሰው ወደ ወላይታ ሄዱ ይታሉ። ወደ ሦስት ሰው ጥይት መታቸው ሆስፒታል ይገኛል። ከዲላ ከተማ ወደ አማሮ ልዩ ወርዳ ከሌለ ከተማ የሚያደርሰው መንገድ የኦሮሚያ ክልል ምዕራብ ጉጂ ዞን አቋርጦ የሚያልፍ ሲሆን የታጠቁ ቡድኖች ያደርሳሉ በሚባለው ጥቃት ከተዘጋ

ከአራት ዓመታት በላይ እንዳስቆጠረ የገለጠ ወጣት ወገን ሌላ አማራጭ ስለሌለ ነው መንገዱን የምንጠቀመው ብሏል። ጥቃቱን ሲፈጽሙ አየሁ ስላሏቸውም ታጣቂዎች ተናግሯል። መንገዱ ከተዘጋ ወደ ስድስት ዓመት አምስት ዓመት ይሆናል። አደጋው እየተከሰተ ነው፣ ሰው እየተመላለሰ ያለው የሚደርስልን አካል ስላልነበረ ሰው በቃ በድፍረት ነው፣ ዝም ብሎ እየነዳ ያለ የሚደርስልን አካል የለም። አክስ ኖርማል ብሎ ከላይ የመከላከያ ልብስ ነው፣ ሬንጀር ነበር የለበሱ እንቅላቱ ላይ ሽርጥ ያሰረነው ሁለተኛው ወደ አራሱ ይሆናል

የሚጠይቀንም አካል የለም። ጥቃት እንደሚደርስ ያውቃችሁ ለምንድን ነው በዛ መንገድ መሄድ የመረጣችሁ? በሌላ አካባቢ ምንም አማራጭ የለንም። በአራቱም አቅጣጫዎች መንገድ የተዘጋ ነው። በዛም ብንሄድ ጥቃቶች ይደርሳሉ። በቀደም ዕለት በዛ ዞርን በምንሄድበት ሹፌር አዙረህ

ወደ ውስጥ ገብተን እንፈትሻለን ብለው ሹፌር ላይ ተኩሰው ሹፌር ለመምታት ሲሞክሩ የሚሊሻዎች ደርሰው ተኩሰው ምናምን እንትን ያሉ ያው ዞረን ከሄድንም ጥቃት አሉ። የአማር ወረዳ የሰላምና የፀጥታ ጽህፈት ቤት ኃላፊ አቶ ስላሴ ሽሎ ጭነት መኪኖች ላይ ያው ንብረት ጭኖ ሲመጡ በነበሩበት ያው ሰው ላይ ተኩስ የከፍተው በታጠቁ ኃይሎች ጉዳት ደርሷል። በዛም ወደ ሶስት የሚሆን ግለሰቦች ህይወት ያለፈበት ሁኔታ ነው ያለው። በቁጥር ወደ አራት አሁን ለጊዜው የያዝነው መረጃ የሚያመላክተው አራት ሰው ቆስሎ ወደ ህክምና

ተቋም ላይ እንዳሉ ነው የሚያመላክተው። ከዚህ በፊትም ተመሳሳይ ጥቃት ሲፈጸም ቆይቱም ገልጧል። አካባቢው ያው ለረጅም ጊዜ እነዚህ አይነት ችግሮች ይከሰታሉ። ያው የቆየ የግጭት አዝማሚያዎች አሉ በቀጠናው ላይ ከዚህ በፊትም ያው በተሽከርካሪ ላይ እንደዚህ ጉዳት ያደረሱበት በሰው ህይወት ላይ እንደዚህ ጉዳት ያደረሰበት ሁኔታ ነው የነበረው። አሁንም በተመሳሳይ መልኩ ጉዳት ያደረሱበት ሁኔታ ነው ያለው። ይህም ብቻ አይደለም፣ በመንገድ ላይ የሚደረግ ብቻም ሳይሆን ህዝቡ መብቶቻቸው እየጠበቁ ባሉበት

የቆየ ቀጠና ነው። በየጊዜው ይፈጸማል ያሉትን ጥቃት ማስቆም ያልተቻለበትም ምክንያት ተናግሯል። መፍተም ሊያገኝ ያልቻለው አንዱ በሁለቱም ክልል ላይ የሚገኝ ከመሆኑ አንጻር የድንበር ጉዳዮች አሉ። ድንበርን አልፎ ከመስራት አንጻር ያሉ ክፍቶች አሉ። ስለዚህ ከዚህ አንጻር ሌላ ገለልተኛ አካል እንደ ፌደራል ወይም ክልል የሁለቱም ክልል አመራሮች ጠቃ ገብቶ ጉዳዩን አይቶ ካልሰጡ በስተቀር ባለው ሁኔታ በወረዳ አቅም ብቻ የሚቻል አይደለም። በኦሮሚያ ክልል ምዕራብ ጉጅ ዞን የገላና ወረዳ አስተዳዳሪ ተወካይና

የወረዳው የካቢኔዎች ምክር ቤት ምክትል ኃላፊ አቶ አየሌ ጋም ጥቃቱን የፈጸመው ኦነግ ሸነ የሚሏቸው የታጠቁ ሸማቂ ቡድን መሆናቸውን ገልጧል። ይህን ድርጊት የሰሩ ቀጥታ የታጠቀ ኃይል በአባው ስም የምታገል ሻና የሚባል ቡድን ነው። መሀል ገብቶ ጥቃት የፈጸሙት የአማሮና ጉጂ መሀል ገብቶ ነው፣ መንገድ ላይ ጥቃት የፈጸሙት

ያን ጥቃት ደግሞ የራሳቸው የፈጸሙት ስለሆነ አሁን የህዝብ ነው ብሎ እያወናብዳሉ እንጂ ቀጥታ ጥቃት የጀመሩት ቅስቀሳ የጀመሩት ከሳምንት በፊት ነው። ጉጂና ማሮን ለማጋጨት መሀል ገብቶ እየሰሩ ያሉ ቡድኑ እያደረሰ ነው ባሉት መጠነ ሰፊ ጥቃቶች ብዙ ቀብላትን መቆጣጠራቸውን ገልጠው

ከወረዳው አቅም በላይ በመሆኑ የክልልና የፌደራል መንግስት ድጋፍ ጠይቀው ይጠባበቁ እንደሆነም ተናግሯል። ያለው ቀበሌ ሁሉ ላይ ህዝቡ በጣም እየተዘረፈ ነው። በየቀኑ በየሌሊቱ ከብቶች እየታረዳል፣ ቤት ይዘረፋል፣ ሰው ይገረፋል፣ ይሞታል። ኦልሬዲ ገላና ወረዳ ስር ያሉት ቀበሌ ሁሉ ተቆጣጥሯል። የቀጥታ ዝርዝርፋ በገንዘብ በህይወት ከባድ ጥቃት እየደረሱ ያሉት እንደ ገላና ወረዳ በጣም ከፍተኛ ችግር ውስጥ ያለው ህዝቡ መቆጣጠር አልቻልንም

መንግስት ጠይቀናል። መከላከያ ገብተው እንዲቆጣጠርልን ድጋፍ እየጠየቀ ነው። እስካሁን መድረስ አልቻልንም። የኢትዮጵያ መንግስት በአሸባሪነት የተፈረጀውና ኦነግ ሽን እያለ ከሚጠራው ራሱን ደግሞ የኦሮሞ ነፃነት ሰራዊት ከሚለው ታጣቂዎች ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም።

በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስትን ተጠያቂ አድርጓል። በትናንትናው እለት ተፈጸመ ሲል የተባለው ጥቃትና ግድያ በቀጥታ ያልጠቀሱት ቃል አቀባዩ በበርካታ የጉጂ አካባቢዎች የሚገኙ መንደሮች በመንግስት የጸጥታ ኃይሎች ወድመዋልም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

ዮናታን ዘብዴዎስን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የምሽቱን መሰናዶ ነው። ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል። በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተ ክርስቲያናት አገረ ስብከት በጋራ በመሆን የራሳቸውን ጠቅላይ ቤተ ክህነት ለማቋቋም መወሰናቸውን ገልጸዋል። ሙልጌት አጽባ ቀጣዩን ዘገባ

በትግራይ የሚገኙ አህጉረ ስብከት እንዲሁም ከምዕራባዊ ዞን የተፈናቀሉ የቤተ ክርስቲያኑ አመራሮች የተሳተፉበት ጉባኤ ጥር 26ና 27 2014 ዓ ም በመቀለ ከተማ አካሂደዋል። በዚህ ጉባኤም በትግራይ ደረጃ ጠቅላይ ቤተ ክህነት እንዲቋቋም ወስነዋል። በትግራይ ሰሜናዊ ምዕራብ ሀገረ ስብከት ከሽረ እንዳ ስላሴ የመጡ መምህር ዘካርያስ ግደይ ኪደፉ ወልድና ኹ መብታሕቲኹ ወይ ማሓደር ኪደፉ ደጉዝ ወነዘሕማቅ ስራሕ እዚ ኣገበልና እንተመልያን ኩሉ ስለ ዘይከኣሉ ተዉ ወላጆቻችን

ናችሁ እናንተ ናችሁም የምታስተዳድሩን ተዉ፣ ይህንን መጥፎ ተግባርም አውግዙ ስንላቸው ማድረግ አልቻሉም። ስለዚህ በስብሰባ ይህንን ግንኙነት ለመቁረጥ ነው ጉባኤው የተጠራው። በመከራና ችግራችን በተራብንበትና በተጠማንበት ጊዜ ዘራችንም እንዲጠፋ በተወሰነበት የማያግዙን ከሆነ እንዲሁም ከኤርትራ ወራሪ ኃይል አስገብተው አስጨፍጭፈውናል። ከአሁን በኋላ ግን ራሳችን ችለን እንኖራለን ነው ያሉት።

በዚህ መሰረት በትግራይ የሚገኙ አህጉረ ስብከት በጋራ በመሆን ራሳችን ለማስተዳደር በማለት የራሳቸው ጠቅላይ ቤተ ክህነት ለመመስረት ወስነናል ብለዋል። ይህም ለብዙ ጊዜ ሲቀርብ የነበረ ጥያቄ ምላሽ እንዲያገኝ የሚያደርግ ነው በማለትም ገልጸዋል። ውሳኔው የቤተ ክርስቲያን ሕግ በተከተለ መንገድ የተፈጸመ ነው ሲሉ የትግራይ ደቡብ ምስራቃዊ ዞን ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ አባ ስጢፋኖስ ተናግረዋል። ናይ ትግራይ ቤተክህነት ሓድነት ንክህልወና ቤተክርስቲያን ትግራይ ዝፈረስ ቅርስታት

የትግራይ ቤተ ክህነት አንድነት እንዲኖረን በትግራይ አብያተ ክርስቲያን የፈረሱ ቅርሶችና የተዘረፉ የምንዳስስበት እንደ ትግራይ ቤተ ክርስቲያን ጥቃት በዝቶብን ስለሆነ የትግራይ ቤተ ክህነት ይመስረት ይሉ የነበሩ ለብዙ ጊዜ ሲሰሩ የቆዩ አባቶችና ሊቃውንትም ነበሩ። ለዚህም እንኳን ደስ አላችሁ ማለት እወዳለሁ። ዛሬ ስትፈልጉት የነበረ ስትሰሩለትም የነበረ ድካማችሁና ጥረታችሁ የትግራይ ቤተ ክህነት እንዲቋቋም ተወስኗል ነው ያሉት።

በጉባኤው ተገኝተው ከሃይማኖት መሪዎቹ ጋር ውይይት ያካሄዱት የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ቤተ ክርስቲያን አኒ ቤተክርስቲያን አራሶማ ቤተክርስቲያን ትድፊሪ ብዙ ቤተ ክርስቲያን ወድማለች፣ ቤተ ክርስቲያን አራክሰዋታል፣ ቤተ ክርስቲያን ተደፍሯል፣ ታሪካችን ወስደውታል፣ ሰርቀውታል፣ አቃጥለውታል ፋብሪካዎቹም አውድመው

አቃጥለዋል የትግራይ ሴቶች ተደፍረዋል ቤተ ክርስቲያንም ተደፍረዋል የትግራይ ህዝብ እየተጨፈጨፈ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንዳልሰማ አልፎታል ያንን ሁሉ ግፍ እየተፈጸመ

ዓለም ሁሉ ስለ ትግራይ ጉዳይ እየተናገረ የኢትዮጵያ ኦርቶዶክስ ዝም ብሎ አይቶ እንዳላየ ነው ያለፈው ነው ያሉት። ካሁን በፊት ቅዱስ ሲኖዶስ ጦርነቱ እንዲቀጥል የሚቀሰቅሱ ሊቃነ ጳጳሳት ካልኮነነ ካሁን በኋላ እኛን አይወክልም የሚል መግለጫ ባለፈው ጥቅምት ወር የሃይማኖት መሪዎቹ አውጥተው ነበር። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም

ሞልጌታን፣ ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስድናል። የፈረንሳይ ፕሬዚደንት ኤማኑኤል ማክሮን በሩሲያና ዩክሬን ውጥረት ላይ ከፕሬዚደንት ቭላዲሚር ዘለንስኪ ጋር ለመምከር ዛሬ ማክሰኞ ወደ ዩክሬን ያመራሉ። ማክሮን ትናንት ሰኞ በተመሳሳይ ጉዳይ ከሩሲያው ፕሬዚደንት ፑቲን ጋር በሞስኩ ለሰዓታት ተነጋግረዋል።

በሌላ በኩል የዩናይትድ ስቴትስ ፕሬዚደንት በሩሲያና ዩክሬን ውጥረት ላይ ለመምከር ከአዲሱ የጀርመን ቻንስለር ጋር ትናንት ሰኞ በዋይት ሀውስ ተገናኝተዋል። በዜና ክፍላችን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የሩሲያውን ፕሬዚደንት ካነጋገሩ በኋላ ለጋዜጠኞች በሰጡት አስተያየት አውሮፓ ከሩሲያ ጋር እንደ አውሮፓዊነት በሕብረት አብራ ልትሰራ የምትችልበትን መንገድ ማፈላለግ ያለባት መሆኑን አሳስበዋል።

ስ ላሱ ይንድ ለሬዚንት ቲን ላ ስ በዚህ ጉዳይ ላይ ከፕሬዚደንት ፑቲን ጋር መግባባት የምንችል ይመስለኛል። ሩሲያ አውሮፓዊት ናት። በሩሲያዊነት የሚያምን ከሩሲያ ጋር መስራት መቻልና የወደፊቷ አውሮፓ በአውሮፓውያን የምትገነባበትን መንገድ መሻት ያለበት ይመስለኛል። ይሄ ቀላል ይሆናል አይደለም። አውሮፓ ያለምንም እክልና ተግዳሮት በአፋጣኝ ልትገነባ ትችላለች ማለት ነው አይደለም።

ፕሬዚደንት ማክሮን ትናንት ሰኞ ከሩሲያው ፕሬዚደንት ፑቲን ጋር ሲነጋገሩ ብዙ አማራጮች የቀረቡ መሆኑን ቢጠቅሱም ዝርዝሩን ግን አልገለጹም። ሩሲያ ዩክሬንን ለመውረር ማቀዷን አስተባብላለች። ይሁን እንጂ ዩናይትድ ስቴትስና አጋሮቿ ዩክሬንና፣ ሌሎቹ የቀድሞ የሶቪየት ሕብረት ሀገሮች የኔቶ አባልን እንዳይቀላቀሉ ጠይቃለች። ወደ እነዚህ አገሮች የሚደረገውን የመሳሪያ ጓዝ እንዲቀንሱና የኔቶን ጦር ወደ ምስራቅ አውሮፓ ያደረገውን መስፋፋት እንዲቀለብስ ትፈልጋለች።

በሌላም በኩል የዩናይትድ ስቴትስ ፕሬዚደንትና የአዲሱ የጀርመን ቻንስለር ኦላፍ ስኮሎዝ መላውን አውሮፓ ሊነካ በሚችለው የሩሲያና ዩክሬን ፍጥጫ ላይ ለመምከር ትናንት ሰኞ በዋይት ሀውስ ተገናኝተው መክረዋል። ሁለቱ መሪዎች በአካል ተገናኝተው ሲነጋገሩ ይህ የመጀመሪያቸው ነው። ከንግግራቸው በኋላ ሩሲያ ዩክሬንን ብትወር ከፍተኛ ማዕቀብ ሊጠብቃት እንደሚገባ ሙሉ ስምምነት ያላቸው መሆኑን ፕሬዝደንት ባይደን ተናግረዋል።

የሩሲያን ጥያቄ አስመልክቶ ፕሬዚደንት ባይደን በሰጡት ምላሽ ይህ ዩክሬንን የኔቶ አባል የማድረግና ያለማድረግ ውሳኔ የራሷ የዩክሬን ምርጫ ብቻ መሆኑን ገልጸዋል። ባለፈው እሁድ ወደ 10700 የሚደርሱ ልዩ ስልጠና ያላቸው የአሜሪካ ወታደሮች ከዩክሬን ድንበር አቅራቢያ ወደሚገኘው ደቡብ ፖላንድ ግዛት ደርሰዋል። ፕሬዚደንት ባይደን የዲፕሎማሲው መፍትሄ አሁንም የሚቻል መሆኑን ጠቅሰው

የኔቶ ህብረት አገሮች ወታደራዊ መፍትሄን እንደ መጀመሪያው አማራጭ የማይመለከቱ መሆኑን ተናግረዋል። ከጀርመኑ ቻንስለርም ጋር የተነጋገሩት ይህንኑ መሆኑን እንዲህ ሲሉ ገልጸዋል።

በዛሬ ዕለት የጀርመን ቻንስለርና እኔ ስለ ጋራ ትብብራችን ተነጋግረናል። ሩሲያ የዩክሬንን ሉዓላዊነትና የግዛት አንድነት ብትጥስ ፈጣን የሆነ ዓለም አቀፋዊ ማዕቀብና ጉዳት እንደሚጠብቃት በግልጽ የሚያሳይ ውሳኔ ላይ ተነጋግረናል። ጀርመንና በምስራቅ አውሮፓ ያሉ ሁሉንም አጋሮቻችንን እንዲሁም የአውሮፓ ሕብረትን በዚህ ዙሪያ በህብረት በመስራት ላደረጉት ጥረት ምስጋና ይላቀርብ እፈልጋለሁ። ሩሲያ ከዚህ አልፋ ሌላ ወረራ ብትፈጽም ነገሮች እንደ ሌላው ጊዜ ሊሆኑ እንደማይችሉ

ሁላችንም ተስማምተናል። የጀርመን ቻንስለር ኦላፍ ባይደን ባሉት ነገር ሁሉ ተስማምተዋል። ይሁን እንጂ ከሩሲያ ወደ ጀርመን ስለተዘረጋው ትልቁ የኖርድ ስትሪም ሁለት የጋዝ መስመር ምንም የሰጡት ማረጋገጫ የለም። ገና ሥራ ያልጀምረው የጋዝ ማስተላለፊያ መስመር በየዓመቱ 55 ቢሊዮን ኪዩቢክ የሚሆን የተፈጥሮ ጋዝ ከሩሲያ ወደ አውሮፓ እንዲያጓጉዝ የታቀደ ግዙፍ ፕሮጀክት ነው። የጀርመኑ ቻንስለር ኦላፍ እንዲህ ይላሉ።

Possibly this is a good idea to say to our American friends, we will be united. We will act together. If Russia invades, uh, that means tanks or troops crossing.

ሩሲያ ዩክሬንን ብትወር ያ ማለት ታንኮች፣ ወታደሮች በድጋሚ የዩክሬንን ድንበር አቋረጡ ማለት ነው። ያ ከሆነ በኋላ ደግሞ የኖርድ ስትሪም ሁለት የሚባል ነገር አይኖርም። ከዚህ በኋላ እንዲያበቃ እናደርገዋለን። የቀድሞዋ የጀርመን ቻንስለር አንጀላ መርኬል የኖርድ ስትሪም ሁለት የጋዝ መተላለፊያ መስመሩን አስመልክቶ ከፕሬዚደንት ባይደን ጋር ያላቸውን ልዩነት የሚያሰሙት በግልጽ ነበር። የአሁኑ አዲሱ የጀርመን ቻንስለር የቀድሞዋን ቻንስለር አቋም ሊከተሉ የሚችሉ መሆኑ ቢገመትም

ከዚህ አቋም ትንሽ ዝንፍ ሊሉ እንደሚችሉ ተንታኞች ይናገራሉ። ከአሜሪካ የጀርመን ጥናት ተቋም ጀፍሪ ራቴክ እንዲህ ይላሉ። ግንኙነት ከገዛ መስመሩ በላይ ከፍ ያለ ነው። ልዩነቱ የጠበበ ነው። ምክንያቱም የጀርመን መንግስት፣ በእርግጥም ራሳቸው ቻንስለር ስኮሎዝ ሩሲያ በዩክሬን ላይ በምታካሄደው ጠባጫሪነት የኖርድ ስትሪም ሁለት የጋዝ መስመር ራሱ ጥያቄ ውስጥ ሊገባ የሚችል መሆኑን አምነዋል።

ይሁን እንጂ በዚህ ፍጥጫ ሊደርስ የሚችለውን ጫና መሸከም ከባድ ለሚሆንባቸው ሁሉ የሚደርሰውን ጉዳት መሸከም ቀላል እንደማይሆንላቸው ተመልክተዋል። እያዳመጣችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅን ስርጭት ነው። ወደ ሁለተኛው የስርጭት ምዕራፍ ከመሻገራችን በፊት ስርጭታችንን ለማዳመጥ የሚያስችሏችሁን ተጨማሪ አማራጮች እናስተዋውቃችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስተግራምና ዩትብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202205942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

አድማጮች በመቀጠል ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እንወስዳችኋለን። ንግድና መጣኔ ሀብት።

በዓለም ላይ ብዙ ሀገሮች የዋጋ ግሽበት ወይንም ኢንፍሌሽንን እየታገሉ ነው። ለዋጋ ግሽበቱ መነሻ የኮቪድ-19 ወረርሽኝና የተለያዩ ምክንያቶች መሆናቸውም ተጠቅሰዋል። በባይደን አስተዳደር ባለፈው ዓመት መጋቢት ወር ውስጥ በኮቪድ-19 ወረርሽኙ የተጠቁትን የአሜሪካ ንግድ ተቋማትና አሜሪካውያንን ለመደገፍ ወጪ እንዲሆን ያደረጉት የ1.9 ትሪሊዮን ዶላር የኮቪድ እፎይታ ገንዘብ የንግድ ተቋማትና አሜሪካውያንን ቤተሰቦች ረድቷል።

ይሁን እንጂ ከጊዜ ወደ ጊዜ እየተባባሰ የመጣው የዋጋ ግሽበት በምጣኔ ሀብቱ ላይ ትልቅ ችግርንም ደቅኗል። በዜና ክፍላችን የተሰናዱትን ዘገባዎች በማጠናቀር ደረጀ ደስታ እንደሚከተል ያሰማናል። ወረርሽኙ በዓለም አቀፍ የሸቀጦች አቅርቦት ሰንሰለት ላይ ትልቅ መሰናክል ፈጥሯል። በዚህ የተነሳ አምራቾች የሸማቹን ፍላጎት ሊያረካ የሚችሉ ተጨማሪ ምርቶችን ማምረት አልቻሉም።

ይህ መሆኑን ሸማቾች ገንዘባቸውን በአብዛኛው ከአገልግሎት ሰጪዎች ይልቅ በሸቀጦች ላይ እንዲያውሉ አድርጓቸዋል። የሰራተኞች እጥረት መኖሩ ሰራተኞች ብዙ ዋጋ እንዲጠይቁ አድርጓቸዋል። ይህ ደግሞ ቀጣሪዎች ለሰራተኞች በሚከፍሉት ዋጋ ላይ ጭማሪ እንዲኖር አድርጓል። የሰራተኞች እጥረት መኖር፣ በኮቪድ-19 ጋር በተያያዘ ሸማቾች የሚፈልጓቸው እቃዎች መብዛት፣ በወረርሽኙ ምክንያት የተዘጉ ወደቦች መከሰት በሸቀጥ አቅርቦቱ ሰንሰለት ላይ መዘግየት እንዲፈጥር አድርጓል። ያሉትንም ሸቀጦች ለማ

ጓዝ የነዳጅ እጥረቱ ተጨማሪ ጫና ፈጥሯል። የነዳጅ ዋጋ እንደ አውሮፓ አቆጣጠር ከ2014 ወዲህ ለመጀመሪያ ጊዜ አሻቅቧል። ያ ደግሞ ከነዳጅ ጋር ተያይዞ በሚመረቱ ምርቶች ላይ ሁሉ የዋጋ ጭማሪ እንዲኖር አስከትሏል። በዩናይትድ ስቴትስም የነዳጅ ዋጋ የጨመረባቸው ተሊላ ስካት እንዲህ ይላሉ። በኮቪድ የተነሳ ሰዎች ገንዘብ የላቸውም። ወደ ስራ የተመለስ ነው። እንዲህ አይነት ነገር ባለበት ሁኔታ ውስጥ ነው

ዛሬ ያለው የነዳጅ ዋጋ ይህ ጨርሶ ተቀባይነት የሌለው ነገር ነው። ባለፈው ታህሳስ የነበረው የሸቀጦች ዋጋ ከዚያ ቀደም ከነበረው እጅግ የከፋ ነው። ይህም ሆኖ ዩናይትድ ስቴትስ መንግስት ምጣኔ ሀብቱ እየተሻሻለ ስራ አጦች ወደ ስራ ገበታ እየተመለሱ መሆኑን ይገልጻል። የዋይት ሃውስ ቃል አቀባይ ጀንሳኪ ባለፈው ወር እንደ ሮፓ አቆጣጠር ጥር 18 በሰጡት መግለጫ እንዲህ ብለዋል።

800, ለምሳሌ የስራ አጥ ድጋፍ የሚጠይቁትን ሰዎች ብዛት ተመልከቱ። ከአንድ አመት በፊት በአማካይ 812 ሺህ ነበሩ። አሁን 210 ሺህ ናቸው። ስለዚህ የስራ አጡ ቁጥርና የተፈጠረው ስራ ብዛት ፕሬዚዳንቱ ወደ ስልጣን ከመምጣታቸው አንድ አመት በፊት የነበረውና አሁን የተለያዩ ናቸው።

በዋሽንግተን የኢምፖስ የህዝብ አገልግሎት ተቋም ምክትል ፕሬዚደንትና ተመራማሪ ሞልሪ ኔወል እንዲህ ይላሉ።

ፕሬዚዳንቱ በምርጫው ጊዜ ቃል ሲገቡ የነበሩት ኮቪድን እንደሚያጠፉና ምጣኔ ሀብቱን አሻሽለው አሜሪካውያንን ወደ መደበኛ ህይወታቸው እንደሚመልሱ አድርገው ነበር። ኮቪድ እየቆየ በሄደ ቁጥር ግን አሜሪካውያን የበለጠ ግራ እየገባቸው ይሄዳሉ። አሁን ድረስ ከኮቪድ ወረርሽኙ ጋር እየታገሉ መሆኑን ሲያስቡት በግልጽ ተስፋ እየቆረጡም ይመጣሉ።

ይህም ሆኖ ፕሬዝደንት ባይደን ምጣኔ ሀብቱን በዘለቄታ መሰረት ላይ ለማቆየት የአንድ ትሪልየን ዶላር የመሰረተ ልማት በጀት በሁለቱ ፓርቲዎች ድጋፍ እንዲወጣ አድርገዋል። ይህ በትውልድ ዘመን አንዴ የተደረገ ትልቁ የመዋለ ንዋይ ስኬት ነው ተብሎለታል። የአየር ንብረትን ጨምሮ ለማህበራዊ ደህንነት የጠየቁት የአንድ ነጥብ 75 ትሪሊየን ዶላር በጀትም እንዲሁ መጽደቅ ያለበት ቀሪ ስራ መሆኑ ተመልክተዋል።

አድማጮቻችን፣ ከአሜሪካ ድምፅ የሚተላለፈው መሰናዶ ነው በመከታተል ላይ የምትገኙት። አብራችን ስለሆናችሁ በእጅጉ እናመሰግናለን። ተከታዩ መሰናዶ ትምህርት ነው።

ከትግራይ በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይቻሉ በቀሩ አራት ክልሎች ውስጥ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች የአገልግሎት ኤጀንሲ አስታውቋል።

ፈተና የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ዞኖች ሲሆን ከ60 ሺህ በላይ ተማሪዎች ፈተናውን መውሰዳቸውም ተገልጸዋል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኞቹ ያሳለፉትን የሥነ ልቦና ጫናና አስቸጋሪ ሁኔታ ግምት ውስጥ ያስገባ የከፍተኛ ትምህርት ተቋማት መግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ በሰጠው ምላሽ ይህንን የመወሰን ስልጣን ያለው መንግሥት ነው ብሏል። መስፍን አራጌ

የደሴ ከተማ ነዋሪዋ ወጣት ማህሌት ብርሃኑ አይነ ስውር ነች። በሆጤ አጠቃላይ አንደኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ብሔራዊ መለቀቂያ ፈተና ተፈትና ስትወጣ ወጣ ያገኘት ማህሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሀት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ አልነበረም። ጠዋት ማታ የምትሰማ መሳሪያ ድምፅ ነው። ይከብዳሃል። ዛሬ ሞትኩ ነገ ሞትኩ ነው የምትለው

ያለው ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ በቃ ለህይወት ብቻ ነበር የምትጨነቀው እና በጣም ከባድ ነበር። እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ትቀመጣላችሁ ዝግጅት አድርጉ ተባልን። ያን ያምነ ብዙ ምንም ነበር ድጋሚ ጦርነት ቢኖር

እንደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው፣ ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሸወርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ እየዘለቀ ውጣ ወረዷን በማስታወስ ጦርነቱ ባያፈናቅልን እስካሁን ያው የአንደኛ ዓመት ዩኒቨርሲቲ ተማሪ ነበርን። ከቆቦ ነው የመጣው ተፈናቀይ ከዛ ከቆቦ ስን

到这个不。<music>

ለዚህ ደሴ ደሴ ማፈናቅለው ወደ አዲስ አበባ ላኩን። ከዛ አሁን ደግሞ እግዚአብሔር ብሎ ተመልሰን መተናል። ወደ አዲስ አበባ ከሄደች በኋላም ሶስት ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሸወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል፣ በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች። ወጣቷ የተሻለ ዝግጅት አድርጌ በቆይም የተቀሰቀሰው ጦርነት አስከትለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ

እንደማትገኝ ያመኖ ራሷን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ጠቅሳለች። በእርግጥ እንደ ድሮ አይደለም። አሁን ለፈተና ያለን ቦታ ራሱ ትንሽ ከብዳን ተጨናንቀናል። ድሮ አንብበን ነበር አንብበን ተዘጋጅተን እያለ ጦርነቱ ሲነሳ ያው ከዛ ስሜት ወጣን።

አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከርን ይቻል ነው። ሌላ ነገር ለመጀመር እራሱ እያሰብኩ ነበር። በአስር የሚመለስ እራሱ አልመሰለኝም። ሰላማችን የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ። ባለፈው አመት ኮቪድ ጋር ተያይዞ ሲማሩ የተቆራረጠ ነበርና ሙሉ በሙሉ የአመቱን ትምህርት በተሳካ ሁኔታ ወይም በተሻለ

በነበረው አሰራር መሰረት ያገኙ ተማሪዎች አይደሉም። ሁለተኛ ደረጃ እንደገና ፈተናው መፈተን ያለባቸው በዚያው ዓመት ነበረ። በጦርነቱ ምክንያት ወደ 2014 ዓ.ም

የዞረበት ሁኔታ አለ እና በጥቅምት ይሰጣል ተብሎ ይታሰበ ፈተና ነበረ። ወጣት መህሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች እሷንና እሷን መሰል ሴቶች፣ በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም። ስፔሻሊ ዲሴብሊቲ የሆኑ ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው የነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናልና ዘንድሮ ውጤት

ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት አለብን ብዬ አላምንም። ማለፊያም ትንሽ ዝቅ ማለት አለበት ካለን ዝግጅት የስነ ልቡና ጫና አንጻር ዩኒቨርሲቲ መግቢያ ውጤት ትንሽ ዝቅ ቢል፣ እንደገና ዩኒቨርሲቲ እስከምንገባም የስነ ልቡና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ። የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ ሶስት የመፈተኛ ጣቢያዎች ሁለት ሺ

ስምንት መቶ ሰማንያ ተማሪዎች ፈተና እንዲወስዱ መደረጉን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል። ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ ወንድም እህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰቡ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ

የስነልቦና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆችን የማሰባሰብ ስራ ነው የሰራ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ ወደ ደብረ ብርሃን፣ ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ ነው የሰራ ነው። ከዚ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸውን ውስጣቸውን እንዲመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ

በነሱ የታገዘ አጫጭር ስልጠናዎችን የማነቃቃት ስራ ሰርተናል። በተጨማሪም እንደገና ወደ አካደሚኩ ጉዳይ እንድመለሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠትና ቱቶሪያል ገዛዎች የማድረግ ስራ ተሰርቷል። ነገር ግን ይህ ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም። እናም ይላሉ መምሪያ ኃላፊው።

የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያይዘው ጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሀት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ37 ሺህ በላይ ተማሪዎች ለ

ፈተና ተቀምጠዋል። በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል። በተያዘ ዜና የጸጥታ ችግር በነበረባቸው የኦሮሚያ ክልል አራት ዞኖች ከሀያ ሺ በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምጽ ዘጋቢው እና ኮር መልካ ከስፍራው አድርሶናል። በምዕራብ ሸዋ ዞን አቡና ጊንደ በረት ወረዳ የአቡና ሁለተኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር

በአቡና ሁለተኛ ደረጃ ትምህርት ቤት ነው የምማረው። ፈተናችንን በጥሩ ሁኔታ ነው የወሰን ነው። የጸጥታ አካላትም ምንም ችግር እንዳይፈጠር ጥበቃ እያደረጉልን ነው የተፈተነው። ከዚህ በፊት ፈተናው ተቃጥሎ ስለነበር ባለመፈተናችን ተስፋ መቁረጥ ውስጥ አስገብቶን ነበር። በጣምም ተሰምቶን ነበር።

አሁን ግን የአገር አቀፍ ፈተናውን በመውሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች፣ አስራ ሁለተኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እመኛለሁ። በዚህ ወረዳ ተፈታኝ የሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንድዘጋጅ ረድቶኛል ብለዋል።

ሳል ቆርማ ተኬኛ ባየ ነው መጥቶላ። የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰደን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና

ያላዳረስ ነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል። ከአሜሪካ ድምፅ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል። የመጀመሪያው ዙር በመደበኛው ፕሮግራም ሲሰጥ በዛ ጊዜ

በፀጥታ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ ለምሳሌ አማራ ክልል በዚህ

ትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የጸጥታ ችግር ያለባቸው አካባቢዎች፣ በቤኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች። እነዚህን አካባቢዎች ደምረን ስናየው ወደ ስልሳ ሺህ አካባቢ የሚሆኑ ተማሪዎች ነበሩ። ያኔ በወቅት መውሰድ ያልቻል ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ ስድስት መቶ አስራ አምስት ሺህ ተማሪ ናቸው

በኖርማል እንትን ለመውሰድ የተፈተኑት ከዚህ ውስጥ ኦልሞስት አሁን የአሁኑን ደምረን ስናየው ትርጉም ያለው ተማሪ ፈተናውን ወስደዋል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በህመምም ሊሆን ይችላል። ስለዚህ በእኛ ግምገማ በፀጥታ ችግር ምክንያት አሁን ፈተና ያልወሰደ ያው የሚታወቀው ከትግራይ ክልል ውጭ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል ብለን እናስባለን። የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለቴ ነው የታሰበ ነገር ይኖር ይሆን በእኛ በኩል

የምፈታ አይደለም ይሄ አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስረጋገጥ ትግራይን እንደ ማንኛውም ክልል ሰላም ሲሆን ነው የምንፈት ነው። ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ። የአንድ ወር ጊዜ የሰጠ ነው ለሁለት ምክንያት ነው። አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤቱ

እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል። በጸጥታ ችግርም እንዲህ አይነት ችግሮች ደርሶባቸዋል፣ እንረዳለን። ይሄንን አንድ ወር በቂ ነው እያልን አይደለም። እንግዲህ ይሄን ያደረግነው ነው አትሊስት ወደ ነበሩበት፣ ወደ ልቦናቸው፣ ወደ ቀልባቸው እንዲመለሱና ተረጋግጦ እንዲፈተኑ ነው። ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ። ጥያቄዎቹ መቅረባቸውን ያ

አረጋገጡ አቶ ተፈራ ግን ይህን የማወሰን ስልጣን የመንግስት እንደሆነ ተናግረዋል። ጋነት ጥያቄዎች አሉ። ይሄን ኤጀንሲው አሁን የሚለውን ምንም ነገር የለም። በዚህ ደረጃ ኤጀንሲውም አይወስንም።

ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩ ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲ ስልጣን አይደለም፣ የሚመለከተው አካል ሌላ ነው እያሉኝ ነው። መንግስት ነው የሚወስነው። ይሄን ለአሜሪካ ድምጽ ሬዲዮ መስፍና አራቂ

መስፍን አራጌን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት የአሜሪካ ድምፅ ነው። እዚህ ግድም አንድ የፕሮግራም ማሳሰቢያ አለ፣ እሱን ሰምተን እንመለስ። መልካም ዜና ለሐኪሞን ይጠይቁ ተከታታዮች

ባለፉት ሁለት ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሠረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ሳቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማጮች ጥያቄ መስኮት እንሆ ተከፍቷል።

በሚያሳስቧችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአዋቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደ ቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ። የዋትሳፕ ቁጥራችን 202 251 3505 ነው።

የኢሜይል አድራሻችንን ሆርን አት ቪኦኤ ኒውስ ዳት ካምን ተጠቅማችሁ ብትልኩም ይደርስናል። ለሐኪሞን ይጠይቁ ማለት ብቻ አትዘንጉ። አድማጮቻችን፣ ቀሪ ጥቂት ደቂቃዎች ብቻ ናቸው ያሉን። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የህዝባዊት ሪፐብሊክ ቻይና በዓለም አቀፍ መድረኮች ላይ በክልሏም ይሁን ከዚያ ውጪ ባሉ ጉዳዮች ከጊዜ ወደ ጊዜ ድምጿን በልዩ ልዩ መንገድ አጉልታ በኃይል የምታሰማ አገር እየሆነች ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፍራን ኢዘንስታት እና ኢዘንስታት ፋሚሊ ሜሞሪያል በተባለው አመታዊ መድረክ ላይ ተናግረዋል፣ ይላል ርዕሰ አንቀጹ ሀተታውን ሲጀምር

ዩናይትድ ስቴትስ የህዝባዊ ሪፐብሊክ ቻይናን የምታየው በሦስት የተለያዩ መልኮች ሲሆን እንደ ተፎካካሪ፣ ተባባሪ ወይም ጠላት አድርጋ መሆኑን ብሊንከን ገልጸዋል ያለው ጽሁፍ ብሊንከን ከአጋሮቻችን ጋር የምንሰራውን ስራ በቅንጅት ካደረግነው በእነዚህ እያንዳንዱ ነገሮች የተሻለ የበለጠና ውጤታማ ስራ ልንሰራ እንችላለን ብለዋል። ንስ ንስ

ባለም አቀፍ መድረክ ካሉ ተቋማት ጋር ግንኙነታችንንና ትብብራችንን የበለጠ በማደስና በማጠናከር ላይ ያተኮርንበት ዋናው ምክንያት ቻይናን በሚመለከት የሚደረገውን ነገር ሁሉ አብረን እንድናደርግ ነው። እንደ ዩናይትድ ስቴትስ እንኳ ሆነን ቢሆን ለብቻችን ከምናደርገው ጥረት የተባበረና የተጣመረው ጥረታችን የበለጠ ክብደት ይኖረዋል። ጽሁፉ በመቀጠል ብሊንከን ከአጋሮቻችን ጋር በምናደርገው ትብብር በተለይም ከህዝባዊት ሪፐብሊክ ቻይና ቤልት ኤንድ ሮድ ወይም የቀለበት መንገድ ከተባለው ስም ለም

ታራምደው ፕሮጀክት አማራጮችን ማቅረብ ነው ማለታቸውን ጠቅሷል። ይህ የመሰረተ ልማት ስምምነት በተለያዩ ዓለም ክፍሎች ላሉ አገራት የእዳ ሸክም መሆኑን ብሊንከን እንዲህ ሲሉ ተናግረዋል።

አንዱ ችግር ይሄ በመሰረተ ልማት መስክ በሚፈሰው መዋለ ንዋይ አንጻር እየተመለከትን የምናደርገው ነገር ነው። ይሄ ግን አገሮችን እጅግ ግዙፍ በሆነ የእዳ ጫና ተብትበው መውጫ እንዳያገኙ ማድረግ ሊሆን ይችላል። ወይም እዳቸውን መክፈል ያልቻሉ አገሮች ከሌሎች የመጣኔ ሀብት ምንጮቻቸው እየወሰዱ እንዲከፍሉ የሚያስገድድ ይሆናል። መጨረሻው ዞሮ ዞሮ አገሮች ሲከስሩ፣ ቻይና ያላቸውን ሀብት ትወርሳለች።

ርዕስ አንቀጹ በመቀጠል የህዝባዊት ሪፐብሊክ ቻይና የመሠረተ ልማት ፕሮጀክቶችን ስትሰራ የራሷን ሠራተኞች ይዛ ትመጣለች። ይህ ደግሞ የአገሬዎችን ሠራተኞች ያስከፍላል ብለዋል። በቻይና ፕሮጀክቶች ላይ የሚሰሩም የአገሬው ሰራተኞች እጅግ አደገኛ በሆነው የስራ ሁኔታ ውስጥ እንዲሰሩ ይገደዳሉ

ለመደራጀት ስለማይፈቀድላቸው ለተለያዩ የግዳጅ ስራዎች ይዳረጋሉ። የሚገነቡ ነገሮችም ደረጃቸውን ያልጠበቁ ከመሆናቸውም በላይ ለአካባቢው አየርና ተፈጥሮ ክብር የሚሰጡ አይደለም ሲል የርዕስ አንቀጹ ጽሑፍ አመልክቷል። ለዚህ ምላሽ ለመስጠት ዩናይትድ ስቴትስና ተባባሪዎቿ የተሻለ ዓለምን መልሶ መገንባት ጀምረዋል ሲል ርዕስ አንቀጹ አትቷል። ይህ ከበለጸጉት የቡድን ሰባት አገሮችና ሌሎች ጋር የሚከወን ሲሆን

በመላው ዓለም የተሻለ የመሠረተ ልማት ለመገንባትና አገልግሎቱ ለሚያስፈልጋቸው ሁሉ የተሻለ አማራጭ ሊሆን የሚችል ነው ሲልም ጽፏል። በመጨረሻም ዩናይትድ ስቴትስ ከአጋሮቿና ተባባሪዎቿ ጋር በመሆን ሕዝባዊ ሪፐብሊክ ቻይና በማሳተፍ ካልሆነም አስፈላጊ በሆነ ጊዜ ሁሉ በመቋቋምና በመከላከል ለመስራት ቁርጠኛ ነች ሲል ርዕስ አንቀጹ ጽሑፉን ደምድሟል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በመስተንግደው ሀብታሙ ስይም አብሬያቸው አምሽቻለሁ። የነገ ሰው በለን። መልካም ምሽት።